በአውሮፓ የኢትዮጵያውያን መድረክ ድልድይ በኢትዮጵያ ምርጫ ላይ ለሶስተኛ ጊዜ ያካሄደው ኮንፈረንስ ባለፈው ቅዳሜ በበይነ መረብ ተካሂዷል። የኮንፈረንሱ የመወያያ ርዕስ የዘንድሮው የኢትዮጵያ ምርጫ ተግዳሮቶችና የመፍትሄ አቅጣጫዎች የሚል ሲሆን ተጋባዥ ተናጋሪዎቹም ፕሮፌሰር ካሳሁን ብርሃኑ ከአዲስ አበባ ዩኒቨርሲቲ፣ ዶክተር ዳዲሞስ ኃይሌ የሕግ ባለሙያና በባህር ዳር ዩኒቨርሲቲ ተባባሪ ፕሮፌሰር አቶ ባይሳ ዋቆያ ቀድሞ የተባበሩት መንግስታት ባልደረባ የነበሩና በልዩ ልዩ አገሮች ድርጅቱን ወክለው የሰሩ ናቸው። የድልድይ ሊቀመንበርና የስብሰባው መሪ አቶ አበራ ሃይማናብ የወቅቱን የኢትዮጵያን ሁኔታና ዓለም አቀፉ ህብረተሰብ እየደረሰ ያለውን ጫና በመጥቀስ የኮንፈረንሱን ዓላማና ግብ አስታውሰው ኮንፈረንሱን ከፍተዋል። ይህ የዛሬው ኮንፈረንሳችን በተለይ የፖለቲካ ፓርቲዎችን የኢትዮጵያ አገራዊ ህልውና በምርጫ ዙሪያ ከሚደረግ ፉክክር በላይ መሆኑን እንዳይዘነጉ የሚያስገነዝብ በሀገራችን ውስጥ የሰፈነውን ውጥረት ለማርገብ የሚረዳ ወደ ሰፊነትና አርቆ አስተዋይነት የተላበሰ ምክር የሚደመጥበት ኮንፈረንስ ይሆናል የሚል ጽኑ እምነት አለን። ፕሮፌሰር ካሳሁን በንግግራቸው መግቢያ ምርጫው የሚካሄደው በሀገር ውስጥ በትግራይና በሌሎችም አካባቢዎች ባሉ የሰላም ችግሮች በኮቪድ-19 ቀውስና በከፍተኛ የኢኮኖሚ ችግሮች ታጅቦ መሆኑን በመግለጽ ከውጭ እየተደረጉ ያሉትን ተጽዕኖዎችም ጠቅሰዋል። ከሀገር ቤትም ከውጭም ምርጫውን የሚቃወሙ ኃይሎች መኖራቸውንም የጠቀሱት ፕሮፌሰር ካሳሁን ከተቃዋሚዎቹ አንዳንዶቹ ከአንድ ዓመት በፊት ምርጫ ካልተደረገ ሞተን እንገኛለን ይሉ የነበሩ መሆናቸውንም አስታውሰዋል። በዚህ ሁሉ ችግሮች ውስጥ ሆኖ ግን ምርጫው መደረግ ያለበት መሆኑን ፕሮፌሰር ካሳሁን ከነ ምክንያታቸው አስረድተዋል። ከነ ጉድለቶቹ ከነ ከነተግዳሮቶቹ ምርጫው አሁን መካሄድ አለበት የሚል አቋም እያለው ዋናው ጉዳይ ምርጫው ከነ ችግሮቹ እና ከነ እጥረቶቹ መካሄድ እንዲችል ከማድረግ ውጪ ሌላ አማራጭ ያለን ስላልመሰለኝ ነው። ይህንን ስም ምርጫው ሙሉ እና እንከን የለሽ ነው ከሚል እሳቤ በመነሳት አይደለም። አማራጭ የለም ከሚል ነው። ዶክተር ዳዲሞስ ኃይሌ በበኩላቸው ምርጫ እንደ መሳሪያ እንጂ በራሱ እንደ ግብ ተደርጎ ሊወሰድ እንደማይገባው መረዳት እንደሚያስፈልግ በመግለጽ የሰባዊ መብትና የሰላም የመሳሰሉት ችግሮች በሌሎች ከምርጫ በኋላም በሚፈጠሩ ነባራዊ ሁኔታዎች ሊከሰቱ እንደሚችሉ ማሰብ ይገባል ብለዋል። የአገሪቱን ችግሮች ስንዘረዝርም ምንጫቸውንም መረዳት ይገባል በማለት አሁን አገሪቱ በከባድ ፈተና ውስጥ ባለችበት ሁኔታ የሚካሄደው ምርጫ ምን ያህል ፍትሐዊ ሊሆን እንደሚችልና ወደ ተፈለገው ግብ ለመድረስ እንደሚችልም ጠይቀዋል። የሰላም ጉዳይ በጣም አሳሳቢ ሁኔታ ላይ ነው ያለው። በዚህ ሁኔታ በእነዚህ አካባቢዎች በተረጋጋ ሁኔታ እና በሰላም ምርጫ ማ ዲሞክራሲያዊ፣ ነጻ፣ ፍትሀዊ የመሳሰሉት ነገሮች ማድረግ ይቻላል የሚለውን ከፍተኛ ጥያቄ የሚያስነሳ ጉዳይ ነው። ከሰብአዊ መብት አኳያም እንደዚሁ ዘርን ያተኮሩ ጥቃቶችን በከፍተኛ ደረጃ አይተናል። ያለ ፍርድ ቤት ትዕዛዝ መታሰር እና በዚህ ሁኔታ ውስጥ ተፎካካሪ ድርጅቶች እና ግለሰቦች እንዴት አድርገው ነፃ ምርጫ ሊያካሄዱ ይችላሉ፣ ሊወዳደሩ ይችላሉ በነፃነት የሚለው ከፍተኛ ጥያቄ የሚያስነሳ ነገር ነው። አቶ ባይሳ ዋቆያም አገሪቱን አሁን አጋጥማውት አለ በተባሉትና በተዘረዘሩት ችግሮች ይስማማሉ። በአሁኑ ወቅት ገኖ ያለው ግን የብሔር ጽንፈኛ ቀጣይነት ነው ያሉት አቶ ባይሳ የሜዲያ ገለልተኛ ለመሆንና የመንግስት ግልጽነት ማነስ ህብረተሰቡን ለውዥንብርና ፍርሃትም አጋልጦታል ብለዋል። በዚህ ሁሉ ውስጥም ሆኖ ምርጫው መካሄድ ያለበት መሆኑን እንደሚያምኑ በመግለጽም ከዚህ ምርጫና በውጤቱ ከሚመሰረተው መንግስት የሚገኘውን ጥቅም እንዲህ ሲሉ አብራርተዋል። አንዴ በምርጫ ውጤት አሸናፊ ከሆነ በኋላ ደግሞ በዓለም አቀፉ ማህበረሰብ እና በተፎካካሪ ፓርቲዎች ተደጋግሞ የሚነሳውን የሽግግር መንግስት ጥያቄን ያመክናል። ምክንያቱም መንግስት ተመርጧል። በዚህም መሰረት ሌጂቲሜት ከሆነ በኋላ በእኔ ግምት መንግስት ፖለቲካ እስረኞችን በመረት ሊፈታ ይችላል። ለሀገራዊ ሰላምና ብሔራዊ እርቅ ሲባል ከማንም ተቃዋሚ ሀይል ጋር ለመደራደር ያስችለዋል። ምክንያቱም የስልጣን ጥያቄ የለም። አሁን ሁሉን አቀፍ ብሔራዊ ምክክር ናሽናል ዳያሎግም ሊጀምር ይችላል። ከሁሉም በላይ ደግሞ በየክልሉ ያሉትን ህዝቡ አሁን በጣም የሚጣላቸውን ሌቦች የምላቸውን ካድሬዎች፣ ባለስልጣትን ከቀድሞ መንግስት የተወረሱ ባለስልጣናት ለመሻልና እና አዳዲስ ቴክኖክራቶችን ለመሾም ያስችለዋል። ይሄ ነው ልጅት በኮንፈረንሱ በተጋባዥ ተናጋሪዎቹ ሆነ በታዳሚዎች ምርጫ የሀገሪቱን ሁሉንም ችግሮች መፍቻ ቁልፍ እንዳልሆነ ስድስተኛው ሀገራዊ ምርጫም የተሟላና ፍጹም ዴሞክራሲ ይሆናል ብሎ ማመን እንደማይቻል ሆኖም ግን በአሁኑ ወቅት ከሁሉም በላይ የአገሪቱን ቀጣይነት ለማረጋገጥ ህጋዊነትና ቅቡልነት ያለው መንግስት አስፈላጊ እንደሆነና ለዚህም ምርጫው የሚረዳ ስለመሆኑ በሰፊው ተወስቷል። ገበያ ንጉሴ ለዲ ደብሊው ብራስልስ